ጋር መናንት ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የሙዚቃ ባንዳችን በ2019 ነበር የተመሰረተው። በምስል የተደገፉ ዘፈኖቻችን ዩቲዩብ ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስተግራም ገጽም አለን። ሩሲያ የዩክሬን ላይ ያደረገችውን ወረራ ተከትሎ ለስደት ከተዳረጉት መካከል ፎሾው በተሰኘ የሙዚቃ ቡድን የሚታወቁት እህትማማቾች ይገኙበታል። የዛሬ ምሽት እንግዳችን ናቸው። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፁ ቅንብሩን ይከውናል። አብራችን አምሹ። ወደ ቀዳሚው መሰናዶ እንሻገር። ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትሎ ለስደት ከተደረጉት መካከል ፎሾ በተሰኘ የሙዚቃ ቡድናቸው የሚታወቁት ሶስት ህትማማቾች ይገኙበታል። አሁን ጀርመን ውስጥ የሚገኙት ትውልድ ኢትዮጵያን ሙዚቃ ጭንቀታቸው እንዲረሱ እየረዳቸው መሆኑን ይናገራሉ። የህትማማቾቹ ወላጆች በቀድሞ ሶቪየት ሕብረት ባገኙት የከፍተኛ ትምህርት እድል ከኢትዮጵያ ወደ ዩክሬን አመርተው በዩክሬን ሀርኬቭ ውስጥ ይኖሩ ነበረ። ከ30 ዓመታት በላይ በከተማዋ ውስጥ በህክምና ሙያ ላይ ተሰማርተው ሰርተዋል። በአሁኑ ሰዓት ደግሞ በጦርነቱ ምክንያት ተፈናቅለው በጀርመን ስቱትጋርት ይገኛሉ። ጀርመን የምትገኘው ሳራ ፍስሀዬ ከዚህ ቤተሰብ ጋር ታስተውቀናለች። ፎሾ በሚል መጠሪያ ይታወቃል ሶስት እህትማማቾች የሚገኙበት የሙዚቃ ቡድን በዩክሬን ተወልደው ያደጉ የቤተ እስራኤላውያን መሰረት ያላቸው ትውልደ ኢትዮጵያውያን እህትማማቾች የመሰረቱት ነው። ከሁለት ዓመት በፊት ሩሲያ በዩክሬን ላይ በፈጸመችው ወረራ በተለይ ይኖሩበት የነበረ አካባቢ ደግሞ ከሩሲያ ጋር በሚዋሰነው ሀርከፍ ከተማ ላይ ነበር። ከፍተኛ ጥቃት ከደረሰባቸው ከተሞች አንዱ ነው። በመሆኑም ጦርነቱ ሸሽተው መጀመሪያ ወደ ፖላንድ፣ በመቀጠል ደግሞ ወደ ጀርመን አሁን የሚገኙበት ሽቱትጋርድ የገቡ የቤተሰብ አባላት ናቸው። አጠቃላይ ስኮላርሽፑ ለሶቪት ቤት ሪት ይሰጠ ነበር ለኢትዮጵያኖች እና ከኢትዮጵያ መጣን። ያው እኔ ሜዲስን ያጠናሁት ሜዲስን ጠናው ከዛም ወደ ፒኤችዲ መጣው ፔችሊን ወስጄ ስፔሻላይዝ ካደረግኩ በኋላ እሷም ሐኪም ነች። ያው እግዚአብሔር ፈቅዶ እንድንገናኝ እግዚአብሔር ፈቀደ። አብረን ያው በትዳር ውስጥ ቆይተናል ማለት ነው። በመሰረቱ ዩክሬን ቆንጆ አገር ነው። በኢኮኖሚካሊ ቆንጆ ሀገር ነው። ሶሻሊ መልካም ሀገር ነው። ከትውልድ ሀገራቸው የመጡበትን ትምህርት በዩክሬን ግዛት ባጠናቀቁበት ወቅት በኢትዮጵያ የነበረው የፖለቲካ አለመረጋጋት ለመመለስ የሚያስችል እንዳልነበር ያወሱት ዶክተር ግርማ ኑሯቸውን በዚያው እንዲቀጥሉ መገደዳቸው ይናገራሉ። የሙያም አቻቸው የሆኑት ባለቤታቸው ዶክተር እቴቱም ከሕክምና ስራቸው ጎን ለጎን ይሳተፉበት እንደነበረ የጠቀሱት መንፈሳዊ አገልግሎት ዩክሬንን የበለጠ እንደወዳት አድርጎኛል ይላሉ። በበኩሌ ዩክሬንን ወዳት አለ በጣም ጥሩ ሀገር ነው እኔ እንጃ፣ እኔ ወደ ክርስትናውም ስላዘነበልኩ ይሆን አላውቅም። ከነሱ ጋር ቤተሰብ ነኝ፣ እና እኔ ልጆችም በቤተ ክርስቲያን ውስጥ ነው ያደጉት። ህዝቡም ይወዳቸዋል። እዛ ተምረው፣ ተማሩ፣ አደጉ። እኔ እንጃ፣ በአድነት አይሰማኝም። እንደው ክራይ በጣም ነው የማወዳት። ከአብራካቸው የተገኙት ሶስት ሴቶች ልጆቻቸው እንደሰለጠኑባቸው የትምህርት መስኮች በልዩ ልዩ ሙያዎች ላይ ተሰማርተዋል። የበኩር ልጃቸው ቤተልሄም እንደ ወላጆቿ በሕክምና ሙያ ላይ የምትገኝ የጥርስ ሐኪም ናት። ተከታይዋ ሚሪያም በኢኮኖሚክስ እና በቱሪዝም ሁለት ዲግሪዎች አለዋት። የሁለቱም ታናሽ ጽዮና ደግሞ የጋዜጠኝነት ትምህርቷን አጠናቃለች። ሶስቱም በጋራ በሂፕሀፕ የሙዚቃ ዘውግ ትልቅ ተወዳጅነት ያስገኘላቸውና በማህበራዊ የትስስር መድረኮችም ከፍተኛ ተቀባይነት ያስገኘላቸው ፎሾ በተሰኘ የመጠሪያ ስም የሚታወቀውን የተለያዩ ስራዎች አበርክተዋል። የሙዚቃ ባንዳችን በ2019 ነበር የተመሰረተው። በምስል የተደገፉ ዘፈኖቻችን ዩቲዩብ ላይ ይገኛሉ። ከአድናቂዎቻችን የምንገናኝበት የኢንስተግራም ገጽም አለን። ዩክሬንን ወክለን በዩሮቪዥን እስከ ግማሽ ፍጻሜ ደርሰን ነበር። በዩክሬን ጥሩ ተቀባይነት አግኝተንና ጥሩ ደረጃ ላይም እንገኝ ነበር። በተለይ ኤክስትራ በሚል የሚታወቀው ዘፈናችን በዩክሬን ከፍተኛ ተቀባይነት አግኝቶ ነበር። ሰብአዊነትን የሚያበረታታ ስራ ነው። ከሌሎች ቅኝቶችም ለማካተት ሞክረናል። ወደ ኢትዮጵያ እንሄዳለን የሚል ተስፋ ስለነበረንም ከኢትዮጵያ ቅኝቶችም ለማካተት ሞክረናል። አሁን በስደት በሚገኙባት በጀርመን ሽቱትጋርት የአገሪቱን ቋንቋ ጨምሮ ያስፈልገናል ያሏቸውን ሌሎች ክህሎቶች እየቀሰሙ የሚገኙት ሶስት እህትማማቾች የሙዚቃ ኮንሰርቶችን በማቅረብ የዩክሬንን ጥቃት በተመለከተ ግንዛቤ ለማስጨበጥ እየተንቀሳቀሱ እንዳሉ ያስረዳሉ። የጀርመን መንግስት ያላችሁ የትምህርት ደረጃ ጥሩ በመሆኑ በሞያችሁ እንድትሰሩ እንፈልጋለን ብሎናል። በመሆኑም ነጻ የትምህርት እድል ሰጥተውን ቶሎ ጨርሰን ወደ ስራ እንድንገባ ነው የሚያበረታቱን። ጥሩ እየሄደልን ነው። ብዙ ጊዜያችን የቋንቋ ትምህርት በመከታተል ላይ ነው የምናሳልፈው ከዚህ ጎን ለጎን ደግሞ ሙዚቃ እንሰራለን። ከትውልድ ሀገራቸው ባላነሰ በሚወዷት ዩክሬን የድንበር ከተማ ላይ ከተፈጸመው የሩሲያ ጥቃት በተአምር ተርፈው በመጨረሻ ባቡር መውጣታቸውን የሚያስታውሱት ዶክተር ግርማ ከጦርነቱ በኋላ ሁሉም ነገር ተቀየረ ይላሉ በከፍተኛ የሀዘን ስሜት ውስጥ እንዳሉ ሮኬቶች መብሰስ ጀመሩ እና አካባቢ በሙሉ በሽብር ውስጥ ገባ ልጆቻችንም ሰብስበን መኪናችን አስነስተን ወጣን ከግቢ ወጠን የት እንደምንሄድ አናቅም ግን ምን ወሰንን የምን አገለግልበት ቸርች አለ በተጨማሪ የምናገለግለው እና እስኪ እዛ ሄደን እንረፍ ምን እንደሚመጣ እዛ እኔ እና ብንሞትም የሚያምረው ቤተ ክርስቲያን ውስጥ ነው የሚለውን ግምት ውስጥ ከተን ወደዛ ሄደን አሁን ስንሄድ መንገድ ላይ ሮኬቶች ይፈሳሉ። በዛ ሰት ውስጥን አልፈን ወደ ቸርች ሄድ ነው እግዚአብሔር እታማኝ ነው ሸፍኖውን እዛ ቸርች ገባን። የቤተሰቡ አባላት ባለፉት ሁለት ዓመታት የስደት ኑሮን በሚገፉበት ጀርመን ከመንግስት ከህዝቡም በተለይም ከኢትዮጵያውያን ማህበረሰብ አባላትና ከሌሎችም ወገኖች እየተደረገላቸው ባለ እገዛ ሁሉ ምስጋናቸውን ሳይገልጹ አላለፉም። ወረራው ያስከተለባቸው ስደት ካደረሰባቸው ስነ ልቦናዊ ጫና እንዲወጡ እየረዳቸው እንደሆነም ይናገራሉ። የጀርመን መንግስት በእውነት ለዩክሬናውያን ስደተኞች፣ በጦርነት ለመጡት በሩን ከፍቶ ነው የተቀበለው። ያው፣ ሁሉንም ማስደሰት አይቻልም። ያው፣ ቀላል አይደለም። አንድ ሚሊዮን ሶስት መቶ ሰው ተቀብሎ ማስተዳደር፣ ቤት መስጠት፣ ምግብ ምግብ የምግብ ፍጆትን መሸፈን ለዚህ መንግስት በእውነት ከባድ ስራ ነው። እግዚአብሔር ይስጣቸው። እኛ በእንግድነት መቶ ሰውን መውቀስ አይገባም። የተሰጠንም ሁሉ ወደ ማመስገን ነው የምናቀርበው። ያው በእውነት እኩል ነው። አድሎ የለም። ጥቁር ነጭ፣ ወይም ከአፍሪካ የመጣ ነው ተብሎ የሚገመት ነገር የለም። እኩል ነው የሚያደርጉት። ፎሾ የሙዚቃ ቡድን መስራች እህትማማቾችም ከሁሉም በላይ ሙዚቃ ፈውስ እንደሆናቸው ይገልጻሉ። ወ ሴ መጀመሪያ እንደመጣን በነበረውን ሁኔ አፍተባ ብለን እኔ ሙሉውን ጻፍኩት። በአሁኑ ወቅት ለወደፊት የምንሰራቸው ቅሮች እየተነጋገርን ነው። ግንኙነት መስርተናል። ጥሩ ሁኔታ ላይ እንገኛለን። Haters hit on me while I'm making it's like it's a part of it, extra. <laughs> yeah. Take me like an extra virgin or with high values. I'll produce like this like coal. High voltage. Haters, እነዚህንና ሌሎች ታሪኮች ሙሉ ይዘት ከአውሮፓ ጉዞ መልሳችን እናቀርብላችኋለን። ጠብቆን ለአሜሪካ ድምፅ ሳራ ፍሳዬ ከፍራንክፉርት ጀርመን። ሳራን አመሰግናለው። በመቀጠል ደግሞ ወደ ዩናይትድ ስቴትስ ወደሚመልሰን ዘገባ እንሻገራለን። ሀበሻ ማምስ በጎርጎሳውያኑ 2014 ነዋሪነቷን በሲያትል ዋሽንግተን ግዛት ባደረገች እናት የተመሰረተ ዲያስፖራ እናቶች በተለያዩ ጉዳዮች ዙሪያ የሚወያዩበት ዝግ የፌስቡክ ቡድን ነው። ቡድኑ በዓለም ዙሪያ ከ15000 በላይ የሚሆኑ የዲያስፖራ እናት አባላት ያሉት ሲሆን በውጭው ዓለም ልጆችን ማሳደግ፣ ትዳር፣ ትምህርትና ጤናና ሌሎች ዘርፈ ብዙ ርዕሰ ጉዳዮችን እያነሳሳ ውይይት ይደረግባታል። ኤደን ገረመው ከገጹ መስራችና ተሳታፊዎች ጋር አጭር ቆይታ አድርጋለች። ሀበሻ ማምስ ገጽን የጀመርጉት በጎረጎሲያኑ 2014 ለመጀመሪያ ጊዜ እናስሆን ነው። ያኔ ላደርግ የፈለግኩት ነገር ከራሴ ባህል ጋር ተመሳሳይ ባህል ካላቸው ሀበሻ እናቶች ጋር መገናኘትን ነበር። የመጀመሪያ ወንድ ልጄን ስወልድ እንኖር የነበረው ከከተማ ወጣ ብሎ ነበር። እኖርበት በነበረው ሰፈር የተለያየ ባህል ያላቸው ብዙ ሰዎች አልነበሩም። ልጄን ይዤ ቤተ መጻሕፍትና መጫወቻ ቦታዎች በሚሄድበት ጊዜ እኔንና የእኔን ባህል የሚመስል ነገር ምንም አላየሁም። በዛ ላይ ደግሞ ከቤተሰብ የአሜሪካ ውስጥ አድጌ ዩኒቨርሲቲ ገብቼ አግብቼ ለመውለድ የመጀመሪያ በመሆኔ ያየሁት ሰው አልነበረም። ስለዚህ የአበሻ ባህልን የሚጋሩና እኔን የማልፍበትን ጉዳይ የሚገባቸው ሌሎች እናቶችን ማግኘት ነበር የፈለኩት። በግል የፌስቡክ ቡድን መስርቼ ከሌሎች አካባቢ ካሉ እናቶች ጋር መገናኘት ጀመርኩ። ከዛ በዓለም ዙሪያ ካሉ እናቶች ጋር የመገናኘቱ ሁኔታ ተከተለ። የሀበሻ ማምስ የፌስቡክ ገጽ በአሁኑ ሰዓት ከ15 ሺህ በላይ በዓለም ዙሪያ የሚኖሩ ኢትዮጵያውያንና ኤርትራውያን አባላትን አፍርቷል። የካሊፎርኒያ ቤይ አካባቢ ነዋሪ ዮርዳኖስ ጸጋይ የገጹ አባል ሆና ብዙ ዓመታት ቆይታለች። ዮርዳኖስ በገጹ ላይ የሚነሱ ርዕሰ ጉዳዮች እና የሚንሸራሸሩ የተለያዩ ሀሳቦች አድማስዋን እንዳሰፉት ትገልጻለች። በዛ ያሉና የተለያየ ርዕሰ ጉዳዮች ላይ ይወያያሉ። ሰዎች መጥተው እንጀራ እንዴት ልጋግር ይላሉ። ከዛ ሌሎች በገጹ ገብተው በዚህ መልኩ ሞክሬው እኔ እንዲህ አድርጌ ተሳክቶልኛል ይላሉ። ሌላዋ ደግሞ መጥታ ይሄ ስራ እየሰራው ነበር እንዴት ባደርግ ይሻላል ብላ ትጠይቃለች። አሊያም ከአማታቸው ጋር ችግር አጋጥሟቸው ሊሆን ይችላል ወጥተው ምን ባደርግ ይሻላል ብለው ምክር ይጠይቃሉ። እኔ አሁን በጣም የምወደው ነገር ስም ሳይታይ ጥያቄ መጠየቅ መቻሉን ነው። ምክንያቱም እናቶቹ እጅግ የግል በሚሉት ከባላቸው ጋር በተያያዘ አሊያም በፍቺ ጉዳይም ሊሆን ይችላል፣ ሰው ማማከር ቢሹ አማራጩ እዛው አለ። ዮርዳኖስ፣ እሷም ራሷ በአንድ ወቅት በልጇ ላይ ላጋጠመ የጤና ችግር የተለያዩ የመፍትሄ አማራጮች ማግኘቷን ትገልጻለች። ሴት ልጄ ታይፕ አንድ የሚባለው የስኳር መም አለባት ሲባል በጣም ነበር ግራ የገባኝ። እንደ እናት ተፈትኜ ነበር። ከዛ ገጼ ላይ ወጥቼ ልጄ የምትጠቀመው ለጤናዋ የሚያገዛት መሳሪያ እንዲህ ሆነብኝ፣ ምን ማድረግ እችላለሁ ብዬ ጠየቅኩኝ። ከመቅስበት በዚህ ጉዳይ ላይ ብዙ መልሶች አገኘው። ሊረዱሽ የሚችሉ ታይፕ አንድ የሚባለው የስኳር በሽታ ያለባቸው ህጻናትን የሚያሳድጉ ከዚህ ቡድን ውጪ የሆኑ ሌሎች ቡድኖች አሉ አሉኝ። ለእኔ በቃ ይሄ የማላውቀው ተአምራዊ ግኝት ነበር። እኔም ራሱ እኮ የበሽታው ታማሚ ነኝ፣ ነገር ግን ይህንን መረጃ አላውቀውም። በተመሳሳይ የቨርጂኒያ ግዛት ነዋሪ የሆነችውና አንድ ወንድ ልጅ ብቻዋን የምታሳድገው ብሌን ሙልጌታ ገጹን በጓደኛዋ ጋባዥነት ከተቀላቀለች በኋላ ብቻ ልጅ በማሳደግ ውስጥ የሚያጋጥሟትን ተግዳሮቶች ከሌሎች እናቶች ጋር መጋራት መቻሏን ገልጻ፣ በተጨማሪም በተለያዩ ጊዜያቶች በተዘጋጁት የትውውቅ መርሃ ግብሮች ላይ በመሳተፍ ወዳጆች ማፍራት መቻሏን ትገልጻለች። እኔ በእውነቱ ስገባ ላይክ ሲንግል ማም በሚለው ማለት ነው እና ብቻ በሲንግል ማም ግሩፕ ላይ ብዙ ሲንግል ማሞች አሉ። ሰፖርት አለው እንደዚህ ሲከፋሽም ወይም ደግሞ ለልጆች ልጅ አሁን አስራ አራት ዓመት ነው። በጊዜው ግን ትንሽ ልጅ ነበረ የተለያየ ፀባዮች ስታይ እኔ ብቻ አይደለውም፣ እንደዚህ ሀፕን ያደርጋል በሚለው እንደዚህ ነገር አለ። እንደገና ደግሞ ዲኤምቪ ውስጥ በተለይ አሁን ብዙ አበሾች ስለሆን የተለያየ ቢዝነሶች አሉ፣ የተለያዩ ሰርቪሶች አሉ። የሆነ ነገር ብትፈልጊ፣ ኢትዮጵያ መቀመላት ብትፈልጊ፣ ሬስቶራንቶች እዚህ ቦታ በልቻለሁ በሚለው በቃ የተለያየ ኢንፎርሜሽኖች ነው የምንቀባበለው፣ ማለት ነው ሁላችንም፣ በሞያም ቢሆን የምጠይቀውን ነገር እስከምችለው ድረስ መልሳለው። እንዲሁም ደግሞ ሰውን ቢዝነስም አግኝቻለሁ። የገጹ መስራች ቤሪ ገብረ ሕይወት በሀበሻ ማምስ ገጽ ውስጥ የተለያዩ ልጆቻቸውን ብቻቸውን የሚያሳድጉ እናቶች ቡድኖች፣ እንዲሁም ታዳጊ ልጆቻቸውን ዩኒቨርሲቲ የሚልኩ ወላጆች እና በተለያዩ የጤና ርዕሰ ጉዳዮች ላይ የሚወያዩ ሴቶች ያሉባቸው ራሳቸውን የቻሉ ሌሎች ቡድኖች መኖራቸውንም ጠቁማለች። በዋናነት ግን ባለፉት ዓመታት በገጹ ላይ በተደጋጋሚ ሲነሱ ያስተዋለቻቸው ጥያቄዎች አሉ። ኤርትራም ሆነ ኢትዮጵያ ውስጥ ልጅ የሚወሉ ሴቶች የአያት፣ የአክስት ባጠቃላይ የቤተሰብ ድጋፍ አላቸው። እኛ ግን በውጭው ዓለም ይሄ አማራጭ የለንም። ቤተሰቦች ቢኖርም እንኳን ሁሉም የራሳቸው ስራ አላቸው። ስለዚህ ልጆቹን ለማሳደግ ሀገር ቤት ያለውን የመሰለ ድጋፍ የለንም። እናም ልጆቹን ህጻናት ማቆያ ማስገባት ወይም ለሌሎች ሰዎች መስጠት አለብን። በዚህ ዙሪያ ተደጋጋሚ ጥያቄዎች ይነሳሉ። ሌላው ደግሞ በብዛት በባህላችን የማንወያይበት ነገርና ተደጋግሞ የሚነሳው ድህረ ወሊድ ድባቴ ነው። በእርግጥ በባህላችን የአራስ ቤት እንክብካቤ እስከ አርባና ሰማኒያ ቀናት ድረስ አለ። ነገር ግን እሱ እዚህ የለም። ያም እንዳለ ሆኖ ደግሞ አንዲት እናት ድህረ ወሊድ ድባቴ ሊኖርባት ይችላል። ነገር ግን በዛ ዙሪያ ግልጽ የሆነ ውይይት የለም። ይህም ተደጋግሞ ለውይይት የሚቀርብ ነገር ነው። ሀበሻ ማምስ በቀጣይ ዓመት ታህሳስ 2017 ዓ ም ላይ አስረኛ ዓመቱን የሚይዝ ሲሆን ገጹና አጋር ተቋሙ አልማዝ ኤንድ ኮ በዓለም ዙሪያ ያሉ እናቶች በአካልና በድረገጽ የሚገናኙበት በቀናት የሚቆይ እናቶች ጉባኤ ለማድረግ በእቅድ ላይ እንደሚገኝ ቤሪ ገብረ ህይወት አጋርታለች። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን፣ እናመሰግናለን። ሰዓሊ ታምራት ገዛኸኝ የገጠርና የከተማ መስተጋብርን ተመስጦና ተፈጥሮን በሚመለከቱ የስነጥበብ ስራዎቹ ይታወቃል። ከጋቢና ቪኦኤ ጋር ያደረገው ቆይታ በመቀጠል ይቀርባል። ድሮ ልጅ ሆኜ የማስታውሰው እኔ በጣም ሕፃን ሆኜ ድንጋይ እየደራረብኩኝ ቆርቆሮ ላይ መሬት ላይ አፈር ላይ እና በጭቃ በምናምን ከበፊት ጀምሮ ሰራ ነበረ እንግዲህ ሳስታውስ። ከዛ በኋላ ደግሞ ኢለመንተሪ ትምህርት ቤትም እንደዚሁ በገባው ጊዜ በጣም የማስታውሳቸው ሰብጀክቶች እነዚህ ናቸው፣ ስዕል፣ ስፖርት፣ ሙዚቃ። እነዚህ ላይ ነበረ በደንብ የምሰራው። ከዛ ደግሞ ሃይ ስኩልን ስገባም በአጠቃላይ ስሜቴ እንደዚሁ የስነ ጥበብ ነገር ላይ ነው። ከዛ ወደ አርት ስኩል ገባው ማለት ነው። እንደገና ደግሞ አርት ስኩል በ1992 ከወጣው በኋላ እንግዲህ በዚህ በ23 እና 24 ዓመት ውስጥ እንደዚሁ በስቱዲዮ ሰዓሊነት ከሰዓሊዎች ጋር አብረን የተለያዩ ስቱዲዮዎችን ክሬት እያደረግን ለምሳሌ እንደ ናስ ስቱዲዮ እንደገና ደግሞ ነጻ አርት ቪሌጅ እንደዚሁ አስራ አንድ ሰዓሊዎች እየሆንን ራሳችን ስዕሉን ምኑን እየሰራን እንደገና ደግሞ የተለያዩ የስነ ጥበብ አክቲቪቲዎችንም ደግሞ እንደዚሁ በዛ በነጻ አርት ቪሌጅ ውስጥ ከተለያዩ ሰዓሊዎች፣ ገጣሚዎች፣ ህፃናቶች እንደዚህ ስዕል እያስተማርን የራሳችንን ኤግዚቢሽን እያደረግን እንግዲህ እስካሁን በዚህ በሀያ ሶስት እና ሀያ አራት ዓመት ውስጥ በዚህ ስራ ውስጥ ነው እንግዲህ ያለ ነው። እንግዲህ ታምራት፣ ስራዎችህ አይነ ግቡ ከመሆናቸው ተሻግረው የተለያዩ መልእክቶችን የሚያስተላልፉ የራሳቸውን ሀሳብ የተሸከሙ ናቸው። ስራዎችህ በምን በምን ጉዳዮች ላይ በዋናነት እንደሚያተኩሩ እስቲ ለአድማጮች አጋራልን። የእኔ ስራ በብዛት የሚያተኩረው ምንድን ነው፣ በአጠቃላይ አሁን የገጠር ማህበረሰብ ህይወት ስንል የምናስበው ብዙ ነገር አለ። ባህል አለ፣ ምግብ አለ፣ መንፈሳዊነት አለ፣ ኪነ ህንፃ አለ፣ በጣም ብዙ ነገሮች አሉ። ከነሱ ብዙ እዛ ውስጥ ጥናት አደርጋለው፣ እዛ ውስጥ ያሉትን ነገሮች አጠናለው። እንደገና ደግሞ በአጠቃላይ ደግሞ ከተማ የምትለው ይሄ አርባን የምትለው ደግሞ አለ። ከተማ ላይ ያለው ስነ ልቦና፣ እውቀት፣ ኪነ ህንፃ፣ መንፈሳዊነትን በለው ፍልስፍና፣ እነዚህ ነገሮች ሁለቱ ጋር ያለውን አለም አንድ ላይ በመደባለቅ እኔ ውስጥ ልክ እንደ ወደ ውጭና ወደ ውስጥ እንደመተንፈስ ሆነው እንዲሰሙኝ ነው። ብዙ ጊዜ ምርምር ማድርገው ሁለቱ ዓለሞችን አንድ ላይ ያገናኝቼ አንድ ስሜት አንድ መንፈስ ሆነው በውስጤ እንዲሰሙኝ ነው በብዛት የምሰራው። እናም ከሱ ነው መነሻ። በአንዳንድ ስራዎች ደግሞ የአየር ንብረት ለውጥን የከባቢ አየር ሁኔታንም የሚመለከቱ የክዋኔ ጥበባትን ትከውናለን። ወደ እነዛ ጉዳዮች የመሳበህ ምክንያቱ ምንድን ነው? በተለይ ፐርፎርማንስ አርት ወይም ደግሞ የክዋኔ ጥበብ በሚባለው ዘርፍ ከምታደርገው እንቅስቃሴ ጋር የተያያዘ ነው? አዎ ምንድን ነው እንግዲህ እነዚህ ሁለቱን ከተማን ከተማንና ገጠርን በምታስብ ጊዜ የተለያዩ ነገሮች አሉ። በከተማ ውስጥ ያሉ እውቀቶች፣ ኢንዱስትሪዎች፣ የተለያዩ ነገሮች አሉ። ደግሞ በገጠር ያለው ማህበረሰብ ከአካባቢው ጋር እንዴት ነው የሚኖረው እያልኩ ሳጠና እንደገና በጣም ከኔቸር ጋር እና ከተፈጥሮ ጋር በጣም ፍሬንድሊ ሆነው የምታይበት ሁኔታ አለ እና ወደ ከተማው ጋር ደግሞ ስትመጣ የተለያዩ ደግሞ የኢንዱስትሪ ጉዳዮችን የተለያዩ እውቀቶችና ቴክኖሎጂካል የሆኑ ነገሮችም ደግሞ አሉ። የእነሱ ደግሞ ግብዓት ለተፈጥሮ ምንድን ነው የሚሰጠው ከኤንቫይሮንመንት ጋር ከአካባቢው ጋር ከአጠቃላይ የሚለውን በማሰብ ሁለቱ ለተፈጥሮ ያወጡትን ያዋጡትን ሮች አብሬ በማስቀመጥ ከተመልካች ጋር የራሳቸውን ግምት እንዲሰጡበት እንደዚሁ አቀርበዋለው ማለት ነው። አንዱ አሁን ለምሳሌ ከኢንቫይሮንመንት ብቻ ሳይሆን አሁን ኢንቫይሮንመንትንም ይዞ እንደገና ደግሞ ከማህበረሰቡ ከተፈጥሮ ጋር ያለው ቁርኝት ከእጽዋት ጋር ያለው ቁርኝትን እንደገና ደግሞ የከተማውስ እንዴት ነው ከእንደዚህ ጋር ያለው ቁርኝት የሚለውን ሁለቱን ሁል ጊዜ መርጃ ርጌ እኔ ውስጥ ባላንስ መሆን አለባቸው። የአንደኛው ወይ የሌላኛው ዶሚናንት ሳይሆን ሁለቱ ተመጋግበው ለተፈጥሮም ለአካባቢውም ለአጠቃላይ ስነ ምህዳሩ። ፖዘቲቭ ነገርና የሚሰጥበትን ነገር ነው። ብዙ ጊዜ ምርምር ማደርገው ታምራት፣ ከዚህ በተጨማሪ የተለያዩ ባህሎችን መሰረት በማጥናት ፊደላትን ትፈጥራለህ፣ ውጋፍ ትለዋለህ አንተ። የውግፍ መነሻ ምንድን ነው? አላማውስ ምን ነበረ? የነዚህን ፊደላት መፍጠርህ ግቡ፣ የስዕል መነሻ ኢንዲጂነስ ማህበረሰብም ይሁን የከተማው ማህበረሰብም ይሁን እንደገና ደግሞ በገጠር ያለው ማህበረሰብም በማጠና ጊዜ ምግቦቹን፣ አለባበሱን፣ ስነ ቃሉን አሁን ያልኩን አጠቃላይ በዛ በከተማውን እንደገና ተቆፍሮ የሚገኝ ይሄ ባህላዊ ወይ ዘመናዊ ኪነ ህንፃዎችን እነዚህ እነዚህ አይነቶችን ነገሮችን ወደ ስዕል ሳመጣ የተለያዩ የተለያዩ ፎርማት እየሆኑ ይመጣሉ። አንዳንድ አሁን ለምሳሌ በአጠቃላይ የከተማን ስሜት ስወክል የጂኦሜትሪክ ስሜቶችን ይዞ ከተማን ስታስብ በጣም ጂኦሜትሪካል የሆኑ መስመሮች እና ላይኖች ነው የምታየው። እንደገና ደግሞ ወደ ገጠር ስትሄድ በጣም ኦርጋኒክ የሆኑ ናቹራል የሆኑ ሼፖችን ነው የምታየው እና እነሱ ላይ በጣም በማተኮር እነሱ ደግሞ ስዕሌ ውስጥ ወደ ቅርጽና ወደ ሲምቦል ወደ ምልክት እየሆኑ ይመጣሉ እና በእነዚህ በሁለቱም ውስጥ ያሉትን የተለያዩ ባህላዊ የሆኑ በሃይማኖታዊ የሆኑ የተለያዩ ብዙ ይሄ ነው የማይባል ብዙ ነገሮች አሉ። እነሱን ነገሮች ሳጠና ለእነሱ ደግሞ የምልክት ውከላ ሰጣለው። አሁን ለምሳሌ በኮንሶ ውስጥ ያለ አንድ የመቃብር ቦታ ሊሆን ይችላል። እንደገና ደግሞ በሀዲያ ውስጥ ወይ በተለያዩ ጎሳዎች ውስጥ ያሉ የተለያዩ ባህላዊ ፍርድ ሊሆን ይችላል እና እሱ ውስጥ ያለውን ያንን ስያሜና የዛ የባህላዊ ፍርድ ቅርጹን ከቅርጹ በመነሳት ወደ ሲምቦል እና ወደ ጠልሰም ወደ ፊደል በማዞር እነዚህ ትንሽ የሆነ አንትሮፖሎጂካል የሆኑ ጥናቶችንም በተለያዩ ማህበረሰብ ውስጥ እያጠናው የስዕሌ ግብአት አደርጋቸዋለሁ ወደ ፊደልነት ወደ ምልክትነት ከነዛም ይወጣሉ ማለት ነው። ስራዎች የተለያዩ ቅርጾችና የተለያዩ ሁኔታዎችን የሚያሳዩ ናቸው። ከሸራና ከእንጨቶች የምትሰራቸው ስራዎች አሉ። ከሸክላ ብቻ የምትሰራቸው ስራዎች አሉ። ከጨርቃ ጨርቆች አሉ። ቀደም ብለህ በጠቀስከው ሁኔታ ደግሞ ፊደላትን በማዳቀል የምትፈጥራቸው ደግሞ የጥበባት ስራዎች አሉ። ስራዎችን ለመስራት ስትነሳ ከግምት ውስጥ የምታስገባው ወይንም ደግሞ የመጀመሪያ ግብ አድርገህ የምታየው የራስ ነፍስህን ስሜት ለማስፈር መፈለግ ነው ወይንስ ደግሞ ይሄ የምሰራው ስራ ለተመልካች ወይም ለታዳሚው መልዕክት ሊኖረው ይገባል የሚለውንም ታስበዋለህ? ቅድሚያ የምትሰጠው እንዴት ነው? ቅድሚያ የሚሰጠው እንግዲህ እኔ ራሴ እነዚህ በሁለቱን ዓለሞች እኔ ውስጥ እኩል ሆነው እንዲሰሙኝ ይፈልጋለሁ። አሁን ለምሳሌ በአጠቃላይ አሁን የከተማ እውቀት ሲባል እና የገጠር እውቀት ወይ የኢንዲጂነስ ማህበረሰቦች ኮንትሪቢሽን ሲባል እነሱ ኮንትሪቢዩት የሚያደርጉት ነገር እኔ ውስጥ ልክ እንዳልኩ ወደ ውስጥና ወደ ውጭ እንደመተንፈስ ሆኖ እንዲሰማኝ ከመፈለግ እዛ ውስጥ ሙከራ ሳደርግ ከዛ ቀጥሎ ነው ደግሞ ወደ ተመልካች፣ ወደ አርት፣ ወደሚወዱ ሰዎች የሚሄደው። መጀመሪያ የእኔ ምርምር ነው። እኔን እዛ ውስጥ ማስታረቅ ነው መጀመሪያ የማደርገው። እምቅ ችሎታ በውስጣቸው ያሉ በርካታ ወጣቶች አሉ። ወደ ስኬት ለማምራት ግን ከምን መጀመር እንዳለባቸው ላያውቁ ይችላሉ። ከአንተ ልምድ ተነስተህ አንድ ሁለት ነገር በለን። ምን ማድረግ አለባቸው? ውስጣቸው ለመስራት የሚፈልገውን በሱ ላይ በጣም መታገልና በሱ ላይ መጠንከር ነው አንድ ነገር ላይ የሚያደርሰው የሚያደርጋቸው ምንድን ነው? ኢንስፓየርድ የሚያደርጋቸው ቢሰሩ እንዳይደክሙ የሚያደርጋቸው ነገርን ሁሌም እሱን መፈለግ እያንዳንዱን የቀን ውሏቸውን በመነቃቃት እንዲውሉት ያደርጋል። እንደገና ደግሞ የሚያስቡት ታርጌት ላይም ራሱ በደስታና እና በመነቃቃት እንዲደርሱ ያደርጋል። እና የሚወዱትንና ኤነርጂ የሚሰጣቸው ላይ እሱ ላይ በጣም መቆየት እና ቢሰሩ ጥሩ ነገር ይመጣል ብዬ እሱን ነው ልል የምችለው። እጅግ በጣም አመሰግናለሁ ታምራት አስገዛኝ ሳሊነህ፣ እንዲሁም ደግሞ የክወና ጥበብ ባለሙያም ነህ። ለአድማጮቻችን ስላካፈልከን ሀሳብ ሁሉ በእጅጉ አክባሪ ነኝ። በጣም አመሰግናለሁ። መልካም ነገር ሁሉ ይግጠመህ። አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። ጋቢና ቪኦኤ ነው እየተከታተላችኋላችሁት። በመቀጠል ደግሞ በኬንያ ለጽዳት የሚውሉ ምርቶችን ለማቅረብ እየተደረገ ስላለ አንድ የቴክኖሎጂ ጥረት እንነግራችኋለን። ከሩቅ ለሚመለከት፣ ሜሪ ናያሮይ የግብርና ተረፈ ምርት እያስወገደች ብቻ ሊመስሉ ይችላል። ከዋና ከተማዋ ናይሮቢ ወጣ ብላ በምትገኘው ቲካ ከተማ ነዋሪ የሆነችው ሜሪ ግን ከሥነ ምህዳር ጋር ተስማሚ የሆኑ የሴቶች የንጽሕና መጠበቂያ ምርቶችን ወይንም ፓዶችን እያመረተች ነው። ለራሷ የሚሆን ጥሩ ጥራት ያለው ምርት ባለማግኘቷ ሜሪ በዙሪያ ባሉ ጥሬ እቃዎች የሚመረት መላ እንድታስስ አድርጓታል። ሜ ማሽላ አፍሪካ ውስጥ የዘወትር ምግብ ነው። ይሄ ደግሞ ተረፈ ምርት ነው። ከገበያ ስፍራ ነው የማሰባስበው። እኒህ የአናናስ ቅጠሎችም ከዋናው ምርት ተርፈው የተጣሉ ናቸው። እነሱን ከየማሳው ሰበስባለሁ። ሁለቱን ስናጣምራቸው ለስላሳ የሆነ እጅግ የሚያምር የንጽህና መጠበቂያ ፓድ መስራት እንችላለን። ምቾት አለው። ፈሳሽ ከመምጠጥ አቅሙ በተጨማሪ ዘለቄታ ያለውም ነው። እነዚህ የግብርና ተረፈ ምርቶች ከተሰባሰቡ በኋላ በውስጣቸው ያለውን ቃጫ ለመውጣት ብሎም አገልግሎቱን ከጨረሰ በኋላ በተፈጥሯዊ መንገድ መበስበስ ወደሚችል ምርት እንዲቀየሩ በሚያደርግ ብርቱ የምርት ሂደት ውስጥ ያልፋሉ። የሜሪ ድርጅት ናያንጉ አፍሪካ ይባላል። የአፍሪካ ማህፀን የሚል ግርድፍ ትርጉም አለው። ምርቶቿ ጥሩ የደንበኞች አድናቆትን እያገኙ ነው። ኒያምቡራ ማይና አንዷ ትልቅ ልዩነት አለው። ጥሬ ዕቃው በጣም የተለየ ስለሆነ ደመና ላይ የተቀመጥኩ ይመስለኛል። የምታመርታቸው የንጽህና መጠበቂያዎች ለስላሳና ጥሩ የውሃ መምጠት አቅም ያላቸው ናቸው። ህይወት አድን እየሆነ ይገኛል። በ2019 አውሮፓውያኑ ዓመት የአንዳንድ በገበያ ላይ ያሉ የወር አበባ ንጽህና መጠበቂያ ምርቶች ጥራት ጉድለትን በተመለከተ በኬንያ ማኅበራዊ መገናኛዎች ላይ የጎላ ቅሬታ ተሰምቶ ነበረ። የኬንያ ጤና ሚኒስቴር በሀገሪቱ ውስጥ የሚመረቱ የንጽህና መጠበቂያ ምርቶች ጥራትን ለማስጠበቅ ጥረት እያደረገ እንደሆነ አስታውቋል። ሜሪ የእሷ ፈጠራ የኬንያ ሴቶችን ጤና ብቻ ሳይሆን የፋይናንስ ደህንነታቸውን እንደሚደግፍም ተስፋ አድርጋለች። ፒሪድ የወር አበባ ንጽህና መጠበቂያ ምርቶች አለመኖር ዓለም አቀፍ ቀውስ ነው። አፍሪካ ከፍተኛ ቁጥር ያላቸው ትኩረት የተነፈጋቸው ሴቶች የሚኖሩባት አህጉር ናት። በዚህ ምክንያት ነው ድህነቱ ሴቶቻችንን በእጅጉ የጎዳው። ይሄ ጊዜያዊ የሚባል አነስተኛ ኢንዱስትሪ ነው፣ በብዙ ስፍራዎች ሊበራከት ይችላል። ሴቶች ትክክለኛውን ጥሬ እቃ እንዴት መምረጥ እንደሚችሉ፣ ጥሬ እቃውን ወደ ንጽህና መጠበቂያ ምርቶች የሚቀይሩበትን ሂደት ለሴቶች ማሰልጠን እንፈልጋለን። ከሁሉም ከሁሉም ግን መልካሙ ነገር ምርቶቹ ከፕላስቲክ አለመሰራታቸው ነው። በዚህ ምክንያት በስነ ምህዳር ላይ ምንም ጉዳት አያስከትሉም። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገሰ ይበለን። መልካም ምሽት እንላለን።